hagyanya report የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ክልሎች በመንግስትና በታጣቂ ኃይሎች እርምጃዎችና ጥቃቶች የተነሳ የሰዎች የመዘዋወር ነጻነት መብት አደጋ ላይ ወድቋል አለ ባወጣው የስድስት ወር ሪፖርት። ይሰመኮ በአማራ፣ ኦሮሚያ፣ ቤንሻንጉል ጉምዝ እና ጋምቤላ ክልሎች በመንግስትና በታጣቂ ኃይሎች እርምጃዎች የተነሳ የሰዎች የመዘዋወር ነጻነት መብት አደጋ ላይ ወድቋል ሲል ሰሞኑን ባወጣው የስድስት ወር ሪፖርት አስታውቋል። በእነዚህ ክልሎች ጥቃቶች፣ እገታዎች፣ ዘረፋዎች የሰዓት እላፊ ገደቦች፣ ህገወጥ ኬላዎችና የመንገድ መዘጋቶች በህይወት ለመኖር ላካልና የንብረት ደህንነት መብቶች ላይ አደጋ ማስከተላቸውን ነው ኢሰመኮ የጠቀሰውም። ኢሰመኮ ድርጊቶቹ የማህበረሰቡን በህግና ስርዓት ላይ ያለውን እምነት የመሸርሸር አደጋ አስከትሏል ሲልም አሳስቧል። መንግስት ወንጀለኞችን ለመከላከልና አጥፊዎችን ተጠያቂ ለማድረግ በህግ ስርዓትን በተከተለና ሰብአዊ መብቶችን ባከበረ መልኩ እንዲንቀሳቀስ ለማቀስ የኢትዮጵያ ሰብዓዊ መብቶች ኮሚሽን አሳስቧል። ጋዜጠኛ ተስፋ ተስፋለም ወልደየስ ለዓመቱ የዓለም የፕሬስ ነፃነት ጀግና ሽልማት ተመረጠም። የኢትዮጵያ ኢንሳይደር የበይነ መረብና የዜና አውታር መስራችና ጋዜጠኛ ተስፋ ተስፋለም ወልደየስ ለዓመቱ የዓለም የፕሬስ ነፃነት ጀግና ሽልማት ተመርጧል። ተስፋ ተስፋለምን ለዓለም የፕሬስ ነፃነት ጀግና ሽልማት የመረጡት የዓለም አቀፉ የፕሬስ ኢንስቲትዩትና የዓለም አቀፉ የሚዲያ ሳፖርት የተሰኙ ሁለት ዓለም አቀፍ ተቋማት ናቸው። ተስፋለም ያሸነፈው ሽልማት ለመገናኛ ብዙሃን ለማን ነፃነት ወይም ላልተገደበ የዜናና የመረጃ ፍሰት ሲሉ የግል ደህንነታቸውን ከፍተኛ ስጋት ላይ በመጣል ለሰሩ ጋዜጠኞች የሚሰጠውን ሽልማት ነው። ከተስፋ ዓለም ጋር ሰባት የተለያዩ የዓለም ሀገራት ጋዜጠኞች ለሽልማት የተመረጡ ሲሆን ሽልማቱም በተያዘው ጥቅምት አጋማሽ በቬና ውስጥ የሚሰጥ ይሆናል። ከኢትዮጵያ ጋዜጠኞች ይህንን ሽልማት ከዚህ ቀደም ያሸነፈው እስክንድር ነጋ መሆኑ ይታወሳል። የዓለም የምግብ ፕሮግራም ኢትዮጵያ ውስጥ በ27 መጠለያዎች የ700 ሺህ ስደተኞችን 60 በመቶ ምግብ መቀነሱን አስታወቅም። የዓለም የምግብ ፕሮግራም ኢትዮጵያ ውስጥ የሚያደርገውን ድጋፍ በ27 መጠለያዎች የ700 ሺህ ስደተኞች 60 በመቶ የምግብ ራሽንን ወደ 40 በመቶ መቀነሱን አስታወቅም። አዲስ ስደተኞች የገጠማቸውን ረሃብና ከፍተኛ የተመጣጠነ የምግብ እጥረት እየተባባሰ ነው ሲል አሳስቧል። ድርጅቱ የምግብ ድጋፉን ለመቀጠል በቀጣዮቹ ስድስት ወራት 230 ሚሊዮን ዶላር እንደሚያስፈልገውና ይህ ካልሆነ ግን በቅርብ ወራት ለሁሉም ስደተኞች የምግብ እርዳታውን ሊያቆም እንደሚችል አሳስቧል። የአልሚ ምግብ ክምችቱን በጥቂት ወራት ውስጥ ሙሉ በሙሉ ይሟጠጣል ሲል ድርጅቱ አስጠንቅቋል። የትምህርት ሚኒስቴር ተማሪዎችን በዩኒቨርሲቲ መመደብ አቆማለሁ አለም የዩኒቨርሲቲ ትምህርት እንደ ከዚህ ቀደሙ በትምህርት ሚኒስቴር ምደባ ሳይሆን በተማሪዎቹ ምርጫ ይሆናልም ብሏል። ትምህርት ሚኒስቴር በሚቀጥሉት ዓመታት የተማሪዎች ምደባ እንደሚያቆም የተናገሩት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ናቸው። የትምህርት ሚኒስቴር ከመንግስት ዩኒቨርሲቲዎች ጋር የ2018 ዓ.ም የትምህርት ዘመን የተለያዩ ተግባራትን የፍሪማ ስነ ስርዓት ባካሄደበት ወቅት ነው ይህንን የተናገሩት የትምህርት ሚኒስቴሩ እንደ መንግስት መገናኛ ብዙሃን ዘገባ ፕሮፌሰር ብርሃኑ ነጋ በሚቀጥሉት ዓመታት የትምህርት ሚኒስቴር የተማሪዎችን ምደባ እንደሚያቆምና የማለፊያ ነጥብ የሚያስመዘግቡ ተማሪዎችን በሚፈልጓቸው ዩኒቨርሲቲዎችና የትምህርት መስኮች እንዲያመለክቱ ይደረጋል ብለዋል። የዩኒቨርሲቲ ትምህርት እንደከዚህ ቀደሙ በትምህርት ሚኒስቴር ምደባ ሳይሆን በተማሪዎቹ ምርጫና ምርጫ ብቻ የተወሰነ ይሆናል ሲሉ አስታውቀዋል። ተማሪዎች የሚማሩበትን ዩኒቨርሲቲ ሲመርጡም ምክንያታ በመሆን በየትኛው ዩኒቨርሲቲ የተሻለ የትምህርት መስክ እውቀትና የስራ እድል ላገኝ ይችላለሁ በማለት እንደሚመርጡም ሚኒስትሩ አክለው ገልጸዋል። የተፈጥሮ ጋዝ የሚጠቀሙ ከባድ መኪኖች ከጉምሩ ቀረጥ ነፃ ሆነው ወደ ሀገር እንዲገቡ ተፈቀደም። በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት ተሽከርካሪዎች እንደዚሁም የሕዝብ ማመላለሻ ተሽከርካሪዎች ከመስከረም 30 ቀን 2018 ዓ.ም ጀምሮ ከጉምሩ ቀረጥ ነፃ ሆነው ወደ ሀገር እንዲገቡ በይፋ ተፈቅዷል። የገንዘብ ሚኒስቴር ይህንን ያሳወቀው በቅርቡ በካሉብ የተፈጥሮ ጋዝ አምራች ኢንዱስትሪ ይፋ መደረጉን ተከትሎ ነው። ሚኒስቴሩ እንዳብራራ ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት ቢሆንም ለዘመናት ተጠቃሚ ሳትሆን ቀርታለች። በመሆኑም አዲሱ የጋዝ ምርት ለሀገር ውስጥ ገበያ እንዲቀርብ በማድረግ ቤንዚንና ናፍጣ የሚጠቀሙ ተሽከርካሪዎችን በተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች መተካት ለሀገሪቱ ወሳኝ ነው ብሏል። ይህ የጉምሩክ ቀረጥ ነፃ የማድረግ ማበረታቻ ውሳኔ የተገለጸው የትራንስፖርትና ሎጂስቲክስ ሚኒስቴር ከሶስት ቀናት በፊት ባወጣው ማስታወቂያ ውስጥ በተጠቀሰው እገዳ ላይ ማብራሪያና ማበረታቻ ለመስጠት እንደሆነ ለመረዳት ተችሏል። ሚኒስቴሩ አስመጫዎች እንዲያውቁት ባወጣው ማስታወቂያ በቀጣይ በተፈጥሮ ጋዝ የሚንቀሳቀሱ ከባድ ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡ እንደሚፈቀድ አስታውቋል። ማስታወቂያው ከወጣበት ቀን መስከረም 27 ቀን 2018 ዓ ም በኋላ የሚደረጉ ከባድ መኪና ግዢዎችን የማስገቢያ ፈቃድ እንደማይሰጥም በይፋ ተገልጿል። በኢትዮጵያ በሚገኙ ከፍተኛ ትምህርት ተቋማት የሕግ ትምህርት አሰጣጥ የትምህርት ክፍሉን ሊያዘጋ የሚችል የጥራት እንከን ይታይበታል ተባለም። በሀገሪቱ ዩኒቨርሲቲዎች እየተሰጠ ያለው የሕግ ትምህርት የትምህርት ክፍሎችን እስከ መዘጋት የሚያደርስ የጥራት ጉድለት ተገኝቶበታል ተብሏል። በኢትዮጵያ የሕግ ትምህርት ቤቶች የጥራት ጉድለት እንደታየባቸው በጥናት መጠቆሙ ተገልጿል። የፌዴራል የሕግና ፍትህ ኢንስቲትዩት ከኢትዮጵያ የሕግ ትምህርት ቤቶች ህብረት ጋር በጋራ በመሆን ሀገሪቱ የሚታዩ የህግ ትምህርት ቤቶች ተግዳሮቶች ዙሪያ ያተኮረ ጥናት አስጠንተው ነበር። ጥናቱን ካጠኑት ባለሙያዎች ውስጥ አንዱ የሆኑት ተገኘ ዘርጋው በሀገሪቱ ያለው የህግ ትምህርት ጥራት ዝቅተኛ ነው ብለዋል። የተወሰኑ ለውጦች ቢኖሩም የህግ ትምህርት ቤቶቹ የጥራት ጉድለት የሚታይባቸው ናቸው ያሉት አቶ ተገኘ ዘርጋው፣ የባለሙያዎች በህግ ትምህርት ቤቶች የመስራት ተነሳሽነት ማጣትና የመምህራን ጥራት እንደ ምክንያት የሚጠቀሱ ናቸው ብለዋል። ከነዚህ ምክንያቶች በተለይም አብዛኞቹ ዩኒቨርሲቲዎች ህግን እንዳ አንድ የልህቀት ማዕከል አያዩትም ብለዋል። በዚህም ከሁለት ዩኒቨርስቲዎች ውጭ በሀገሪቱ የሚገኙ ዩኒቨርሲቲዎች የህግ ትምህርትን እንደ ልህቀት ማዕከል አድርገው ባለመመልከታቸው በሀገሪቱ የተሻለ የፍትህ አገልግሎት ለህብረተሰቡ በጥራት ተደራሽ ለማድረግ ለህግ ትምህርት የሚሰጠው ጥራት ላይ ጥያቄ እንዲነሳ አድርጓል ብለዋል። በኢትዮጵያ ታዋቂ ግለሰቦችና ድርጅቶች በሚፈልጉት መልኩ ሰሌዳ እንዲታተምላቸው ሊፈቀድ ነው። የአዲሱ ተሽከርካሪዎች መለያ ሰሌዳ ስጣት ስርዓት ታዋቂ ግለሰቦችንና ድርጅቶችን በሚፈልጉት መልክ ሰሌዳ እንዲታተምላቸው ይፈቅዳል ተብሏል። የትራንስፖርትና ሎጂስቲክስ ሚኒስቴር እንደገለጸው ተሽከርካሪው የት እንደተመዘገበ የማን ንብረት እንደሆነና የተመረተው መቼ እንደሆነ ለሕግ አስከባሪ አካላት ብቻ እንዲታይ ሆኖ በሚስጥር ሰሌዳው ላይ እንደሚታተም ገልጿል። በአዲሱ መለያ ሰሌዳ ወጥነት ያለው በመሆኑ ተሽከርካሪዎች የተመዘገቡበትን ክልል በመለየት የተለያዩ አካላት ሲፈጽሟቸው የቆዩ መድሎዎችን እንደሚያስቀርም ሚኒስቴሩ አስታውቋል። በሁለት ወራት ውስጥ ነባሩን ሰሌዳ መተካት እንደሚጀመርና እስካሁንም ሁለት ሚሊዮን የሰሌዳ ህትመት እንደታዘዘ ሚኒስቴሩ አክሎ አስታውቋል። ኢትዮጵያ ለ67 ሚሊዮን ሰራተኞች የስራ ዕድል መፍጠር አለባት፣ አለ የዓለም ባንክ። በኢትዮጵያ እየጨመረ በመጣው የህዝብ ቁጥር ሳቢያ በመጪዎቹ ዓመታት ለ67 ሚሊዮን ዜጎች የስራ ዕድል መፍጠር እንደሚጠበቅባት አዲሱ የዓለም ባንክ መረጃ አመልክቷል። ይህም በአፍሪካ የስራ ዕድል ፈተና ከገጠማቸው ከሰሃራ በታች ካሉ ሀገራት ከናይጄሪያና ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ ቀጥሎ ኢትዮጵያን በሶስተኛ ደረጃ ላይ እንድትቀመጥ የሚያደርግ ነው ተብሏል። የዓለም ባንክ ባወጣው መረጃ በኢትዮጵያ በተለይም በፈረንጆቹ እስከ 2050 ድረስ ከ15 እስከ 64 ዓመት የዕድሜ ክልል ውስጥ የሚገኘው የህዝብ ቁጥር እድገት እጅግ ፈጣን ከመሆኑ የተነሳ ለ67 ሚሊዮን ሰራተኞች የስራ ዕድል መፍጠርን ይጠይቃታል ሲል አመልክተዋል። በትግራይ ክልል የተለያዩ አካባቢዎች ተደጋግሞ የተሰማ የመሬት መንቀጥቀጥ ተከሰተም። የአሜሪካ ጂኦሎጂካል ሰርቬ ይፋ ባደረገው መረጃ መሰረት በተደጋጋሚ የመሬት መንቀጥቀጥ ንዝረት ተሰምቷል። የመጀመሪያው ከመቀሌ ሰሜን ምስራቅ 47 ኪሎ ሜትር ርቀት ላይ 4.2 በሬክተር ስኬል የተለካ የመሬት መንቀጥቀጥ እንደተከሰተ እና ንዝረቱም በተለያዩ ከተሞች እንደተሰማ ነው መረጃው ይፋ ያደረገውም። በተጨማሪም ከመቀሌ ሰሜን ምስራቅ 58 ኪሎ ሜትር ርቀት ላይ 5.3 በሬክተር ስኬል የተለካ የመሬት መንቀጥቀጥ ተከስቶ ንዝረቱም በመቀሌና በተለያዩ ከተሞች መሰማቱ ተገልጿል። በሬክተር ስኬል 56 የተለካ የመሬት መንቀጥቀጥም ከመቀሌ ሰሜን ምስራቅ 53 ኪሎ ሜትር ርቀት ላይ ተከስቶ ነበርም ተብሏል። ትላንትና ምሽት ደግሞ የመሬት መንቀጥቀጡ ከአዲግራት ደቡባዊ ምስራቅ 44 ኪሎ ሜትር ራቅ ብሎ መሰማቱን እና 48 በሬክተር ስኬል የተለካ መሆኑን ንዝረቱን የሰሙ የተለያዩ የአካባቢው ነዋሪዎች መግለጻቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። سأقوم ህመምተኛ የያዘ በማስመሰልና ሳይረን እያስጩኸ የፍተሻ ኬላ ለማለፍ የሞከረው የአምቡላንስ ሾፌር የኮንትሮባንድ ዕቃ ጭኖ በቁጥጥር ስር ዋለም። በምስራቅ ሸዋ ዞን መተሐራ ከተማ በአምቡላንስ ተሽከርካሪ ወደ ሕክምና ተቋም ታማሚ በአስቸኳይ ለማድረስ እየተጓዘ በማስመሰል መሰልና ሳይረን እያስጩኸ የፍተሻ ኬላ ለማለፍ የሞከረው የአምቡላንስ አሽከርካሪ የኮንትሮባንድ ዕቃ ጭኖ ሲጓዝ በቁጥጥር ስር መዋሉን ፖሊስ አስታውቋል። የመተሐራ ከተማ አስተዳደር ፖሊስ ጽፈት ጽሕፈት ቤት ኃላፊ ኢንስፔክተር ሽፈራው መለሰ ለሀገርት መገናኛ ብዙሃን እንደገለጹት የአፋር ክልል ሰሌዳ ያለው የጤና ተቋም አገልግሎት የሚሰጥ አምቡላንስ እያሽከረከረ ከአፋር አዋሽ ከተማ ወደ አዳማ ከተማ ታማሚ ጭኖ ወደ ሕክምና ተቋም የሚጓዝ በማስመሰል ለማለፍ የሞከረው ግለሰብ ሲፈተሽ ከ1.3 ሚሊዮን ብር በላይ የሚገመት የኮንትሮባንድ ዕቃ ጭኖ መገኘቱን አስታውቀዋል። የአምቡላንሱ አሽከርካሪው ከተመደበበት የስራ መስክ ውጪ ከ1.3 3 ሚሊዮን ብር በላይ የሚያወጣ የተለያየ አይነት የሲጋራ ምርቶችን በመጫር ሲጓዝ ቆርኬ የተባለ የፍተሻ ጣቢያ ሲደርስ ነው የተያዘው። አምቡላንሱ የኮንትሮባንዱን እቃ ጭኖ ነው ሲጓዝ። ታማሚ የጫነ ለማስመሰል ከጎኑ የህክምና ባለሙያ ጋውን የለበሰ ሰው አስቀምጦ ነበርም ተብሏል። ሀገርኛ ሪፖርት።